በቀበሌ 10 ቀበሌ 8 ቀበሌ 9 እና በቀበሌ አራት ያየናቸው የመመዝገቢያ ቦታዎች ወንበሮችና ጠረጴዛዎች አልተዘጋጁላቸውም። የምዝገባ ቁሳቁሶች የሏቸውም። መዝጋቢዎችና ተመዝጋቢዎችም በአካባቢው የሉም። በአሉ ግርማቸው የባህር ዳር ከተማ ቀበሌ አራት ነዋሪ ነው። የመራጮችን ምዝገባና ያለውን አጠቃላይ ሁኔታ አስተያየት እንዲሰጠን ጠይቀነው ነበር። ምንም ምዝገባም አልተጀመረም። ምርጫ ቅስቀሳ ራሱ የሰማነው አላየንም። እስከዛሬ ቲሸርቶች ምናምን ይሰራሉ የአምፖሉ ምልክ የእሱ ይሰራል። ምርጫ ምናምን ተብሎ ሌሎች ምናምንም ያሰራል። ግን ምዝገባም አልተካሄደም ወይ አልመር አልመረጥን ወይ አላስመረጥ። አቶ ምስክር ግዛው የተባሉ የከተማዋ ቀበሌ ስምንት ነዋሪ በበኩላቸው የመመዝገቢያ ቦታ ቢዘጋጅም ካርድ መውሰድ እንዳልቻሉ ገዥም ሆነ የተፎካካሪ የፖለቲካ ድርጅቶች የቅስቀሳ ሁኔታም እንደሌላ አመልክተዋል። ካርድ ገና አልተጀመረም። የውንትኗ እንደተሰራ ነው ንትኗ ዳሷ ተሰርታለች ግን እሱ ለስራ ጀምር መቸ እንደመቸ ስለሚሆን ኒ ከምርጫ ሂደቱ መቀዛቀዝና የቅስቀሳ አለመኖር የዘንድሮው ምርጫ መቼ እንደሚካሄድ እንኳ እንደማያውቁ በአሉ ግርማቸው ገልጸዋል። በልፈፋም ሆነ ቤት ለቤት እንደዚህ የዞሩ ናምን ምርጫ ቅስቀሳ ያደረገ ሰው ምርጫ የአማራ ዲሞክራሲያዊ ኃይል ንቅናቄ የሕዝብ ግንኙነት ኃላፊ አቶ ጌታቸው ወዳጀ በበኩላቸው በአንዳንድ የገጠር አካባቢዎች ካልሆነ በስተቀር ምዝገባ እየተካሄደ እንዳልሆነ አመልክተዋል፣ ሲሆን ብዙ አካባቢዎች ላይ የመራጮች ምዝገባ በተፈለገው ጊዜ እና ሰዓት እየተመዘገቡ አይደለም። ከቀኑ መድረስ ማኳያ በመራጮች ላይ ተጽዕኖ ያመጣን የሚል ግምት አለን። እኔም ብዙ ቦታ ደውዬ ነበር። በደሴ፣ በወልደያ፣ በላሊበላ ሌላም ሌላም ቦታ አክቲቭ ነው እየሰሩ አይደለም። አንዳንድ ገጠሮች ካልሆነ በስተቀር ደጋፊዎቻቸው ካርድ እንዲያወጡ ግፊት ቢያደርጉም መዝጋቢ እንደሌለ ነው የተናገሩ። ደጋፊዎቻችን ሄደው ካርድ እንዲያወጡ በምንችለው እየቀሰቀስን ነው። ነገር ግን በሰዓትም ያለመገኝ ነገሮች ይታያሉ። በአጠቃላይ አክቲቭ አይደለም። ምክንያቱ እኛም ለማወቅ ብዙ ጥረት አድርገን ነበረ። ምንም አይነት እጭ አላገኘንም። የኢትዮጵያ ብሔራዊ ምርጫ ቦርድ የሕዝብ ግንኙነት ኃላፊ ወይዘሪት ሶሊያና ሽመለስ ግን የቀረበውን ቅሬታ አይቀበሉም። በባህር ዳር ሰማኒያ ከመቶ የምዝገባ ቦታዎች ስራ መጀመራቸውን ተናግረዋል። አይ በእኛ በኩል አሁን ለምሳሌ አንተ ይሄንን ካልከኝ በኋላ ለማጣራት ሞክር ያለውኝ ባህር ዳር ከተማ ካሉን ምርጫ ጣቢያዎች መካከል አይ ወደ ሰማኒያ በመቶ የሚጠጉትን ከፍተናል። የቀሩ አንድ ሀያ በመቶ የሚሆኑ የተለያዩ ቦታዎች ላይ ያሉ ባህር ዳር ዙሪያም ሸካርጊ ያለው ሁለት ምር ችግር ባህር ዳር ዙሪያ አካባቢ ያለ ሁለቱም ምርጫ ክልሎች ላይ የተወሰነ ቦታዎች ላይ ቁሳቁስ ስርጭት ችግር አለብን፣ ዛሬም እያሰራጨን ነው ብለዋል። እርግጥ ያልተከፈቱባቸው የተወሰኑ ቦታዎች ሊኖሩ ይችላሉ። ነገር ግን የመራጮች ምዝገባ ለማካሄድ ቦታዎቹ ተከፍተዋል ነው። አንዳንድ ቦታዎች ላይ ሰዎች ላይሄዱባቸው ቦታዎችን ያልተመዘገቡባቸው ቦታዎች ይኖራሉ የሚል ነው። በሌሎች አንዳንድ የአማራ ክልል አካባቢዎች የምዝገባ ቁሳቁሶች ባለመድረሳቸው ምዝገባ የዘገየባቸው አካባቢዎች እንዳሉ ጠቅሰው ሆኖም ጊዜው በቂ ካልሆነ የማካካሻ ጊዜ ይሰጣል ብለዋል። በአማራ ክልል ያሉ ዞኖች ላይ እየዘገዩዋሉ። አሁን ዋግምዳ ላይ ለምሳሌ ዋግኽምራ ዞን የምትወስድ ትንሽ ዘግይተናል። ምክንያቱም ቁሳቁስ ስርጭታችን ከምርጫ ክልል ደርሶ እቃ ወደ ምርጫ ጣቢያ ለማውረድ ከፍተኛ የቁሳቁስ ችግር ስላለብን በክልሎችም እርዳታ ነው እያደረግን ያለነው አሁን ችግራችን የተነሳ ስለዚህ አንደኛው እሱ ነው። ከዛ ሁሉ ሌሎችም እንደዚህ አይነት በተለያየ ቦታ ላይ አንድ ሊኖሩ ይችላሉ። በተቻለ መጠን በቂ መራጮች ምዝገባ ጊዜ እንዲኖር የማካከሻዊ ነገር ማድረግ እንዳለብን በእኛ በኩል እናስባለን። ግን ያው ነገር ነው የሚሆነው ስድስተኛው አገራዊ ምርጫ በመጪው ግንቦት 28 እና ሰኔ 5 2013 ዓ ምት እንደሚካሄድ የብሔራዊ ምርጫ ቦርድ ቀደም ሲል ማሳወቁ ይታወሳል። አለም ነው መኮንን ለዶችቬሌ ራዲዮ ባህር ዳር።